አብዛኛውን የጽንስ ማቋረጥ አገልግሎት የሚከለክለው የቴክሳስ ህግ እንዲታገድ የሚጠይቀው አቤቱታ በዩናይትድ ስቴትስ ጠቅላይ ፍርድ ቤት ውድቅ ተደረገ። ህጉ በዩናይትድ ስቴትስ ሁለተኛ ግዙፍ ግዛት እንደሆነች በሚነገረው በቴክሳስ ጽንስን በማቋረጥ ጉዳይ ላይ የሴቶችን የመወሰን መብት በብዙ የሚቀንስ እንደሆነ ተነግሯል። ጄሲካ ግሬኮ ያጠናቀረችውን ዘገባ ኤደን ገረመው ታቀርበዋለች። ትላንት ረቡ ተግባራዊ መደረግ የጀመረውን ፅንስን ማቋረጥን የሚከለክለውን የቴክሳስ ግዛት ህግ ለማስቆም ከአገልግሎት ሰጮችና ከሌሎችም የቀረቡለትን የግባኝ አቤቱታ ጠቅላይ ፍርድ ቤቱ ውድቅ ያደረገው አራት ለአምስት በሆነ ድምጽ ነው። ይሁን እንጂ ከህጉ ጋር የተያያዙ ሌሎችም ክሶችና አቤቱታዎች ገና ውሳኔ ያልተሰጣቸው በመሆኑ ይህ የዛሬው የፍርድ ቤት ውሳኔ የግዛቲቱ ህግ ጸንቶ ስለመቆሙ ማረጋገጫ እንደማይሰጥ ዳኞቹ ተናግረዋል። ሪፐብሊካኑ የቴክሳስ ሀገረገዥ ግሬግ አቦት ባለፈው ግንቦት የፈረሙበትና ያጸደቁት ይሄው ህግ ጽንስ የልብ ትርታ እንዳለው ሐኪሞች ካረጋገጡበት ጊዜ ጀምሮ ማቋረጥ እንደማይቻል የሚደነግግ ነው። ያ ጊዜ ደግሞ ብዙዎቹ ሴቶች መጸነሳቸውን እንኳን ላያውቁ የሚችሉበት ወደ ስድስት ሳምንታት የሚሆን ጊዜ በመሆኑ ብዙዎችን ሲያነጋግርና ሲያነታርክ ቆይቷል።አዲሱ አዲሱ የቴክሳስ ህግ ሮቪ ዌድ ተብሎ የሚታወቀውን የዛሬ 48 ዓመት በአውሮፓውያን ዘመን አቆጣጠር በ1973 ዓ.ም በጠቅላይ ፍርድ ቤቱ የተላለፈውን ጽንስን የማቋረጥ መብት ውሳኔን ለመገዳደር ከወጡ ህግጋት እጅግ የጠበቀው እንደሆነ የሚነገር ሲሆን ሪፐብሊካኑ የያዙት በመላ ሀገሪቱ ጽንስን ማቋረጥ እንዲከለከል የሚያደርጉት ጥረት አካል መሆኑም ይታወቃል። ቢያንስ አስራ ሁለት የሚሆኑ ግዛቶች በፅንስ መጀመሪያ አካባቢ ማቋረጥን የሚከለክሉ ህግጋትን ቢያወጡም ሁሉም በጠቅላይ ፍርድ ቤቱ እየታገዱ ተግባራዊ ሳይደረጉ ቆይቷል። የጠቅላይ ፍርድ ቤቱ ዋና ዳኛ ጃን ራበርትስ የቴክሳሱ ህግ ውድቅ እንዲደረግ ድምጽ ከሰጡት ከሌሎቹ ሶስት ለዘብተኛ ከሚባሉ ዳኞች ጋር ወግነዋል። ምንም እንኳን የይታገድልን አቤቱታው በአብላጫው ዳኞች ውድቅ ቢደረግም ዋናው ዳኛ እንዳሉት ውሳኔው በጉዳዩ ላይ የቴክሳሱ የሚለውን ህግ ህገ መንግስታዊነት የሚያረጋግጥ ተደርጎ ሊወሰድ እንደማይችል በአጽንኦት አስታውቋል። በጀሲካ ግሬግ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ